የቡርጂ የቡርጅ ወረዳ አስተዳዳሪ አቶ ሜንታ ሀርሜ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ በምዕራብ በኦሮሚያ የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ ናቸው። ሙሉ ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከምሽቱ ዋና ዋና ዜናዎች መካከል የዛላንበሳ ድንበር ተዘጋ፣ አዳዲስ አምባሳደሮች ተሾሙ የዩናይትድ ስቴትሱ የመንግሥት ከፊል መዘጋት እንደቀጠለ ነው የሚሉ ዋና ዋናዎቹ ናቸው። በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮሩ ቅንብሮች በሁለተኛው አጋማሽ ይጠብቋችኋል። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ሌሎች በርከት ያሉ ወቅታዊ ዘገባዎችን አክለን ከዛሬ ታህሳስ 17 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና እኔም ሰሎሞን አባተነን ጤና ይስጥልን ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና እናሰማም። የኢትዮጵያና የኤርትራ የዛላምበሳ ድንበር ዛሬ መዘጋቱን የትግራይ ክልል የጉሎ መኸዳ ወረዳ የጸጥታ ኃላፊ ገልጸዋል። ድንበሩ የሁለቱም ሀገሮች መሪዎች በአካል በተገኙበት የተከፈተው በያዝ ነው የኢትዮጵያ የዘመን መለወጫ ዕለት ነበር። የሁለቱም ሀገሮች የሆኑ ሰዎች ከሦስት ወራት በላይ ሲመላለሱበት የቆየው ድንበር የተዘጋው ከኤርትራ በኩል መሆኑን የወረዳው የጸጥታ ኃላፊ አቶ ግርማይ ሀዱሽ አመልክተዋል። ይህ ዜና እስከ ተጠናቀረ ድረስ ስለ ድንበሩ መዘጋት የኤርትራ መንግስት የሰጠው መግለጫ ወይም በይፋ ያሳወቀው ምክንያት የለም። አለም ፍስሐ ከመቀሌ ተጨማሪ አለው አቶ ግርማይ የዛሬ ጠዋት የዛላምበሳ ድንበር ሁኔታ አስመልክተው እንዲህ ብለዋል። አዎ ከዛሬ ጠዋት ጀምሮ ከኢትዮጵያ ወደ ኤርትራ የሚሄዱ መኪኖች እና ከኤርትራ ወደ ኢትዮጵያ የሚሄዱ መኪኖች በኤርትራ ሰራዊት እንዳይተላለፉ ተከልክለዋል። ዛሬ ጠዋት ከኢትዮጵያ ወደ ኤርትራ፣ ከኤርትራ ወደ ኢትዮጵያ ማለፍ የኤርትራ መከላከያ ሰራዊት መከልከሉን ሲያስታውቁ፣ የክልከላው ምክንያት አቶ ግርማይ እንዲህ ይገልጣል ምንድን ነው ብለን ላለው አመራሩ የሰራዊት አመራሮች ስንጠየቃቸው ደግሞ እነሱም ይሉት በቃ ይለፍ ተሰጣቸው ያልፋሉና አሁን ግን ለጊዜው ይከልከሉ ተብሎ መመሪያ ወርደናል፣ ይላሉ። ከዛሬ ጀምሮ ከኢትዮጵያ ወደ ኤርትራ በይለፍ ወረቀት መተላለፍ ነው ያለበት ተብሎ ከበላይ አካል መመሪያ እንደተሰጠው የድንበሩ የሰራዊት አዛዥ እንደገለጹት አቶ ግርማ ያስታውቀዋል። የይለፍ ወረቀቱን ከየት እንደሚሰጥ የሰራዊት አዛዥ እንዲህ ብለዋል ብለው አቶ ግርማ ይናገራሉ እንደነሱ አባባል ከሆነ የኢትዮጵያ ከፌዴራል መንግስት ይመጣል ይላሉ። የኤርትራ ይለፍ ደግሞ ከአስምራ ይመጣል። ኤርትራ መንግስት ከአስምራ ተሰጥቶ ነው የሚተላለፈው ይላሉ። ሆኖም ግን እነሱ ይላሉ እንጂ እስካሁን ህዝቡ ያወቀው የተነገረው ነገር የለም። የተደረገ ዝግጅትም አልነበረም። ይህ የዛሬ ድንበር መዝጋትን አስመልክተው የአካባቢው ህዝብ ስሜት ምን ይመስላል? በኢትዮጵያ በኩል ስክልከላለ ወይ? በህዝቡማ አሁን ቁጣ እየተሰማ አሁን በቃ ሰላም ተገኝቶ ደስታችን እያገለጽን በነበርንበት ጊዜ ትንሽ ጊዜ ሳንቆይ ደግሞ ምንድነው፣ አዲስ ነገር ወደ ውዝግብ እየገባ ነው። በስጋትም እያየው ነው። እኛ የሚያሱ መኪናዎች አንከለክልም፣ ያልፋሉ። እነሱ ግን በቃ እያገዱ ናቸው። አቶ ግርማይ ደስጥኝ፣ ማብራሪያ አመስግናለሁ። አለም ፍስሃ ከመቀለ በምስራቅ ወለጋ ዞን የጉቶ ጊዳ ወረዳ ምክትል አስተዳዳሪ ትናንት ማንነታቸው ባልታወቀ አጥቂዎች ተተኩሶባቸው መገደላቸውንና አንድ ሌላ ወጣት መቁሰሉ ተገለጠ። በሌላ በኩል ከትናንት በስቲያ ሰኞ ነቀምቴ ከተማ ውስጥ የተጀመረው የገበያ አድማና ማዕቀብ ዛሬም ቀጥሎ መዋሉን ነዋሪዎች ገለጡ። በሌላ በኩል ደግሞ ህብረተሰቡ ወደ መደበኛ ስራው እንዲመለስ የነቀምቴ ከተማ ከንቲባ ጥሪ አሰምተዋል። የነቀምቴ አካባቢን የጸጥታ ሁኔታ አስመልክቶ አንድ ፖስቱን ለማነጋገር ያደረገው ጥረት ያለመሳካቱን እዚያው የሚገኘው ሪፖርተራችን አመልክቷል። በመጽሔትም ዝርዝር ዘገባ ያቀርባል። የጠቅላይ ሚኒስትር አብይ አህመድ መንግስት የአዳዲስ አምባሳደሮችን ሹመት ይፋ አድርጓል። ከተሿሚዎቹ መካከል የገዢው ኢህአደግ አባላት ያልሆኑ ባለሙያዎችም እንደሚገኙባቸው ታውቋል። እስክንድር ፍሬው ተጨማሪ አለው ሰሞኑን ይፋ የተደረገው የአምባሳደሮች ሹመት ከተለመደው ወጣ ያለ ስብጥር የታየበት ነው። በአንድ በኩል አምባሳደርነትን ጨምሮ በተለያዩ ኃላፊነቶች ያገለገሉ አንጋፋ ሰዎች ተካተዋል። አምባሳደር ሱሌይማን ደደፎና አምባሳደር ተሾመ ቶጋን የመሳሰሉት የሚጠቀሱት እዚህ ላይ ነው። ከሁሉም በላይ ትኩረት የሳበው ግን ከገዢው ፓርቲ ውጭ ያሉ ባለሙያዎች መካተታቸው ነው። ይሰሩባቸው ከነበሩ የተለያዩ ኃላፊነቶች በአምባሳደርነት የተሾሙም አሉ። የቀድሞው የጠቅላይ ሚኒስትር ጽፈት ቤት ኃላፊና የአሁኑ የኢንቨስትመንት ኮሚሽነር ፍጹም አረጋ፣ የሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር እና የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ከነዚህ መካከል ናቸው። አዳዲስ አምባሳደሮችን መሾምን ጨምሮ በውጭ ጉዳይ ሚኒስቴር እየተካሄደ ያለው ስራ በአገሪቱ ካለው ለውጥ ጋር የተገናኘ መሆኑን መንግስት ሲገልጽ ቆይቷል። የሹመቱ መመዘኛም ሙያ፣ እውቀትና ክህሎት ብቻ መሆኑ ሲጠቀስ መቆየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስከንድር ለዘገባው እናመሰግናለን። በኢትዮጵያ ለሰላማዊ ትግል የተፈጠረው ምቹ ሁኔታ እንዳይቀለበስ ከለውጡ ኃይሎችና ለሰላም ከቆሙ የተለያዩ ተፎካካሪ ድርጅቶች ጋር በጽናት እንቆማለን ሲል አርበኞች ግንቦት ሰባት አስታወቀ። እስካሁን ካምፕ ያልገቡ ታጣቂዎችን ለማስገባትም ከመንግስት ጋር እንደሚሠራ ገልጧል። የዚህንም ተጨማሪ ዘገባ አድማጮች በመጽሔት ይዘነዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሱዳን ፕሬዚዳንት ኦማር ሐሰን አልበሽር እንዲወርዱ የሚጠይቁ ተቃዋሚዎች በቤተ መንግሥቱ አካባቢ ለመሰለፍ ሲሞክሩ ሰልፍ በታኝ ፖሊስ አስለቃሽ ጋዝ ከተኮሰባቸው በኋላ ዋና ከተማይቱ ካርቱም ውስጥ ውጥረቱ እየተባባሰ መጥቷል እየተባለ ነው። በትናንትናው ሰልፍ ብተና ሙከራ ወቅት የደረሰ ጉዳት እንደሌለ የመንግስቱ ባለሥልጣናት ቢናገሩም እማኝነን ያሉ ሰዎች ግን ቢያንስ ሦስት ሰዎች ተመትተው ማየታቸውን ተናግረዋል። ሳምንቱን ለዘለቁት የተቃውሞ ሰልፎች መቀስቀስ ምክንያት የሆኑት የምግብና የነዳጅ እጥረትና የሱዳናውያን የዕለት ማዕድ የሆነው የዳቦ ዋጋ ድንገት ማሻቀብ ናቸው እየተባለ ነው። ፕሬዚደንት አልበሽር አደባባይ ላይ ለተሰበሰቡ ደጋፊዎቻቸው ባደረጉት ንግግር እርሳቸውን የሚተቹትን ከሃዲዎች ሲሉ ጠርተዋቸዋል። ልሐማስ ውረድ ለኩሉ አሚል ፕሬዚደንት አልበሽር እዚህ የተሰበሰባችሁ ሁሉ ስለ መልካም አቀባበላችሁ፣ ስለ ድጋፋችሁ አመሰግናለሁ ብለዋል። ይህ ለእያንዳንዱ ከሃዲ፣ ተመሳጣሪ፣ ቅጥረኛ መልስ ይሆናል። የዚህች የሸህ ማኪ ቀበሌ ነዋሪዎች ለከሃዲዎችና ለተመሳጣሪዎቹ መልስ እየሰጣችሁም ነው ብለዋል። እንደግፋችኋለን፣ በእናንተም ምክንያት ጠንካሮች ሆነናል። አምላክ ቢል በሚመጣው ዓመት መጥተን እንጎባኛቸዋለን ሲሉ አክለዋል። ኢንዶኔዥያ ውስጥ በተከሰተው ከባድ ሱናሚ ሳቢያ በደረሰው ውድመት በሕይወት የተረፉ ሰዎች ካሉ ፍለጋና ሕይወት የማትረፍ ሥራ እየተካሄደ መሆኑን ዓለም አቀፍ ቀይ መስቀልና ቀይ ጨረቃ ፌዴሬሽን ገለጠ። ባለፈው ቅዳሜ ኢንዶኔዥያን የመታው ከባድ የባህር ማዕበል የደረሰው ሱማትራና ጃቫ የሚባሉትን ክፍለ ግዛቶች ውስጥ ነበር። ቢያንስ 429 ሰው በአደጋው መሞቱና ቁጥሩ 1500 የሚደርስ ሰው አካሉ ላይ ጉዳት እንደደረሰበት እንዲሁም 16 ሺህ የሚሆን ሰው ከመኖሪያው እንደተፈናቀለ የአገሪቱ ባልታና ገልጠዋል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ ዝርዝር አዳነች ፍሳዬ ይዛቀርባለች። ኢንዶኔዥያ ከደረሰባት ከባድ ሱናሚ ወይም ከባድ ዝናብ የተቀላቀለበት ሀያል አውሎ ነፋስ እያገገመች ነው። በዛሬው ዕለት ከአራት ዓመታት በፊትም በሕንድ ውቅያኖስ ታሪክ ባልታየ መልኩ የከፋ ርዕደ ምድር የእስያ ሀገሮችን አናውጦ ነበር። በ13 የእስያ ሀገሮች ወደ 250 ሺህ የሚጠጉ ሰዎች አልቀዋል። አብዛኞቹ የሞቱት በኢንዶኔዥያ ነበር። የአስቸኳይ ጊዜ ሠራተኞች ከሞት የተረፉትን ሰዎች ለመርዳትና ስቃያቸውን ለማቅለል በዛን ጊዜ ያገኙትን ጠቃሚ ተመክሮ እየተጠቀሙ መሆናቸው ተገልጿል። የቀይ መስቀል ቃል አቀባይ ሎራ ንጎፎንቴን በገለጹት መሰረት በርካታ ከአደጋው የተረፉ ሰዎች ተጨማሪ ማዕበል እንዳይነሳ በመስጋት ከባህር ጠረፍ ርቀው በጊዜያዊ መጠለያዎች ይገኛሉ። ይሁንና ቤተሰቦቻቸውን ፍለጋና በንብረታቸው ላይ የደረሰውን ጉዳት ለመመልከት ሲሉ ከመጠለያዎቹ መውጣት ጀምረዋል። አሁን እያየን ያለነው ታዲያ ብዙ ሰዎች አጥንታቸው እንደተሰበረ ነው በደረሰባቸው አስከፊ ሁኔታም ከሐዘንና ከድንጋጤ አልወጡም ነበር ያሉት፣ የኢንዶኔዥያ ቀይ መስቀል የረድኤት ተግባሩን ከፍ እንዲያደርግ ለመርዳት የቀይ መስቀል ፌዴሬሽን ከአስቸኳይ ጊዜ ገንዘቡ ከ333,500 በላይ የሚሆን ገንዘብ እየመደበ መሆኑን ሎራ እንጎፎንቴን ገልጸዋል። ቀይ መስቀል ሁለት ሄሊኮፕተሮችን ለፍለጋ ተግባር ማሰማራቱ ቃል አቀባይዋ ጠቁመዋል። ሱናሚው በድንገት ስለደረሰ ሰዎች የሚያዘወትሩባቸውን መዋኛ ጠረፎችን ጠራርጎ ወስዷል። ጎብኚዎች የሚያርፉባቸውን ሆቴሎችና በባህር ጠረፍ ያሉ ሰፈራዎችን አጥለቅልቋል። ባለሥልጣኖች እንደሚሉት ከባድ ማዕበል የተነሳው በባህር ወለል በተከሰተ የመሬት መደርመስና ባስከተለው እሳተ ጎሞራ ሊሆን ይችላል። የዩናይትድ ስቴትስ መንግስት በከፊል ከተዘጋ ዛሬ አምስተኛ ቀኑን ቢይዝም በግልጽ የሚታይ መፍትሄ ከቤተ መንግስቱ ይሁን ከተወካዮች ምክር ቤቱ እስካሁን አልተሰማም። ስለ መዘጋቱ ትናንት የተናገሩት ፕሬዚደንት ዶናልድ ትራምፕ ሀገራቸውንና ሜክሲኮን የሚከልለው ግንብ እንዲቆም የጠየቁት በጀት እስካልተፈቀደ ሁኔታው ባለበት እንደሚቀጥል አስታውቀዋል። ፕሬዚደንቱ በዚሁ የትናንት መልእክታቸው ላይ በከፊሉ መዘጋት ምክንያት ከስራ ውጭ የሆኑት የመንግስት ሰራተኞችን ቢሆኑ የግንቡን መቆም ይፈልጋሉ ቢሉም ለዚህ አባባላቸው ሲሉላቸው ማስረጃ አላቀረቡም። ፕሬዚዳንቱ ከትናንት በስቲያ ሰኞ ባስተላለፉት መልእክት ዴሞክራቶቹ ፍጥጫውን ማቆም አለባቸው ቢሉም ዴሞክራቶቹ እንደራሴዎች ግን ትራምፕ ሀገሪቱን ወደ ቀውስ እየዘፈቋት ነው ሲሉ ከሰዋል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና እኔም ሰሎሞን አባተነን በዓለም ዜና የተጀመረው መደበኛ ፕሮግራማችን በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ምሽቱ አብይ ርዕስ መለፍ በደቡብ ክልል ቡርጂ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አምስት የቡርጂ ወረዳ አርሶ አደሮች በታጠቁ የኦነግ አባላት ሲገደሉ ሌሎች ሰባት ሲቪሎች ደግሞ የመቅሰል አደጋ እንደደረሰባቸው የቡርጂ ወረዳ አስተዳደር አስታወቀ። የቡርጂ ተወላጆች በሚደርስባቸው ማንነታቸውን መሰረት ያደረገ ጥቃት ሳቢያ ከቡሌ ሆራ ከተልተሌና ሞያሌ በመፈናቀል ላይ መሆናቸውንም የአካባቢው ተወላጆችና ተጎጂዎች ይናገራሉ። በተጨማሪም ለረሃብ መጋለጣቸውን ያመለከቱት ተፈናቃዮች ከመንግስትም ሆነ ከሌሎች ደራሽ ሰብአዊ እርዳታ አላገኘንም ይላሉ። በኦሮሚያ ክልል የምዕራብ ጉጂ ዞን አስተዳደር በበኩሉ የአስተዳደር ወሰንና የሀብት ይገባኛል ጥያቄዎች ለግጭቶቹ መንስኤ መሆናቸውን ገልጦ በአካባቢው የታጠቀ ኃይል ስለመኖሩ ግን መረጃ የለኝም ችግሩን ለመፍታትም የአካባቢዎቹን ህዝብ ለማገናኘት ጥረት እየተደረገ ነው ብለዋል ዮናታን ዘብዴዎስ ዝርዝሩን አድርሶናል የቡርጂ ወረዳ አስተዳዳሪ አቶ መንታሃርሜ እንዳሉት በደቡብ ክልል ቡርጂ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ ባርጉዳ ወረዳ አዋሳኝ አምስት የቡርጂ ወረዳ አርሶ አደሮች በታጠቁ ኃይሎች ተገድለዋል በስራቸው ላይ የነበሩ ሰባት አርሶ አደሮችም ቆስለዋል ነው ያሉትም በታጠቀ በሆነግ ሰራዊት ነው ጥቃት እየተፈጸመ ያለው ሱሮ ባር ጉዳይ ላይ የኦነግ ሰራዊት ምሽግ አለ። ግልጽ ነው የምንናገረው፣ ምክንያቱም በቀጠና ላይ ያለ መከላከያ ሰራዊትም ተግባራቸውንም ጭምር እስከ ቦታው ሄዶ ያየበት ሁኔታ ላለው እና ከዛ ነው ወደዚህ እየመጣ አርሶ አደሩን በማሳ ላይ እየገደለ ያለው የወረዳው አርሶ አደር በሁለት መንገድ ተጎጂ መሆናቸውን ገልጸዋል። በአንድ የዚህ ትራት ነው በሌላ በኩል ደግሞ በረሀብ እየሞት ያለበት ሁኔታ ነው። ችግሩ ከወረዳው መንግስት አቅም በላይ መሆኑን የተናገሩት አቶ መንታም የክልሉ መንግስት ድጋፍ እንዲያደርግ ብንጠይቅም አባ ከና ያለን የለም ነው ያሉትም። በጣም የሚያሳዝን ነገር አሁን ከብሎ ወራ ወደ ሁለት ሺ አንድ መቶ ሰላሳ ሁለት ተፈናቃይ አለ በነፍስ ወከፍ እየለየ ናቸው ማለት ነው። እዚህ ውስጥ ህጻናት አሉ፣ አጥቢ እናቶች አሉ። ይህንን እኮ ሄደን ለክልል ጠይቀን ጠይቀን ካጣን በኋላ ወደ ሊመናውስ ገብተን የሚባለውና የሚሰጠን ምላሽ በጣም ሚያሳዝን ከአቅማችን በላይ ነው አቤት ብንል ደግሞ በዛ ልክ እየተሰማን አይደለም። የወረዳው ነዋሪ የሆኑት አቶ ገብረ ወልድ ሂዶ እንዳሉት በግጭቱ ከሁለት ሺህ አስር ዓመተ ምህረት ጀምሮ በርካታ የሰው ህይወት ጠፍቷል፣ ንብረትም ወድሟል፣ ከቤት ንብረታቸውም ተፈናቅሯል፣ እንዲሁም የአካል ጉዳተኞችም ሆነዋል። ከሁለት ሺህ አስር ጀምሮ እንግዲህ ሰላሳ በላይ ነው ሰው ሞቶ ያለው። በጥይት ተመትቶ ሆስፒታል ያሉ በርካቶች አሉ የቆሰሉ ማለት ነው። ትላንት ተኩስ ተከፍቶባቸው ባሳቸው ላይ ባሉበት የቆሰሉ ሁለት ሰዎች አሉ። ከትላንት በስቲያ ወደ ሶስት ሰዎች ሞቷል። ትላንትም እንደዚሁ እዛ ጋራ ቀበሌ የሚባልበት ሁለት ሰው ቆስሎ ነው ያሉ። በቡሌ ሆራ ከተማ የሚኖሩ በብሔራቸው ቡርጂ የሆኑ ዜጎችን በማንነታቸው እየተለዩ ይገደላሉ ያሉት አቶ ገብረ ወልድ የተቀረቡት ሸሽተው ወደ ቡርጂ ወረዳ ሶያማ ከተማ እየመጡ መሆናቸውን ገልጸዋል። የክልሉ መንግስት የህዝብን ችግር ተረድቶ ከመፍታት ይልቅ በሌላ አጀንዳ ተጠምዶ ሱዳን አናሳ ብሔረሰብ ናቸው ተብለንም እንደ ህዝብም እየተቆጠርን አይደለን ይላሉ። አሁን ሰዎች እየተገደለ ባለ ስለ መዋቅር ነው ክልሉ እያወራ ያለው። ክልሉ የራሱን የፖለቲካ አጀንዳ ነው እያስገደ ያለው እንጂ ህብረተሰብ እንደ ህዝብ ታይቶ የሞት የለውን ህዝብ እያየ አይደለም። ስለዚህ ክልሉ ምንም አይነት ነገር እየሰራ ነው። የቡርጂ ህብረተሰብ በቁጥርም ከማነሳቸው የተነሳ ተያይዞ ነው እንደ ህዝብም የማይቆጥ ነው። የቡርጂ ወረዳ ሶያማ ከተማ ነዋሪ አቶ ደረሴ ኮሹ እንዳሉት ተረጋግተው መኖር አልቻሉም። የስጋት ኖሯችንን እንደቀጠለ ነው ያሉት አቶ ደረሴ አርሶ አደሮች በየቀኑ ከሚራብ ጉጂ ዞን ሱሮ ባርጉዳ ወረዳ ቀበሌያትና ከቡለ ወደሆራ ከተማ እንደሚገደሉ ተናግሯል። ትላንት አንድ ሰው ቆስሏል። ከትላንት ወደ ከዛ በየቀኑ የቆሳሰሉ ሰዎች አሉ። ትላንት እንኳን የሞተ ሰው የለም፣ ግን ከዛ በፊት የቡርጂ ተወላጅ በራሱ በቤቱ ደጅ ላይ ምሽት ላይ ተገሎ በሚያሳዝን ሁኔታ መቀበሪያ ጭምር አቶ በሶስተኛ ቀኑ ነው የተቀበረው። ግጭቱ በአካባቢው ካለው የጸጥታ ኃይል አቅም በላይ መሆኑን ጠቁመው ዜጎች ሰላማቸው ተጠብቆ እንዲኖር ጥረት የሚያደርግ አካል አለመኖርን ገልጸዋል። መፍትሄ የለም። የሚያነጋግር የመንግስት አካልም የለም ግን አርሶ አደር በየቀኑ ይሞታል፣ በየቀኑ ይቆስላል፣ ንብረት ይወድማል፣ ይዘረፋል። ግን የሚጠይቅም የለም፣ ደግሞ አስታግሳለሁ የሚል አይልም፣ የለም። ያው ዝም ብለን ቁጭ ብለናል። ነዋሪዎች እንዳሉት የቡርጃ አርሶ አደሮች ላይ ጥቃት እያደረሰ ያለው በጉጂ ኦሮሞ ውስጥ የሚገኝ ከባድ መሳሪያ የታጠቁ የኦነግ አባላት ናቸው። ዘመናዊ መሳሪያ የታጠቀ ሀይል ነው። ይህንን አርሶ አደር እንግዲህ በየቀኑ እየገደለ ንብረቱን እየዘረፈ የእንስሳቶችን እየዘረፈ ይዞ የሚሄደው ያው ጥቃት የሚያደርሰው በግልጽ ይታወቃል። ጥቃት የሚያደርሰው የኦነግ ሰራዊት ነው በግልጽ ባንዲራቸውንም ይዘው ነው የሚዘምቱት። ከባንዲራ ውጭ ሌላ ማረጋገጫ አለት የኦነግ ሰራዊት ስለመሆኑ ሌላው ማረጋገጫ በግጭቱ አካባቢ ሰው በወደቅ አይቀርምና የወደቁ ሰዎች ኪሳቸው ላይ ያው መታወቂያዎች የኦነግ መታወቂያዎች ይገኛሉ። ከግጭቱ በተጨማሪ አርሶ አደሮች ከእርሻ ማሳቸው ስለተፈናቀሉ ላለፉት ሁለት ዓመታት ማምረት ባለመቻላቸው ለረሃብ መጋለጣቸውን ገልጸው ከመንግስትም ሆነ ከሌላው አካል ሰብአዊ ድጋፍ አይደረግልንም ይላሉ። አሁን አስፈሪ ሁኔታው ከድርቅ ጋርም ተጨማምሮ አንደኛው አርሶ አደሩ በዚህ በግጭቱ ምክንያት እርሻ አላረሰም። በዚህ የተነሳ ሙሉ በሙሉ አሁን ወደ ረሀብም ገብቷል። ማንነትን መሰረት ያደረገ የብሄር ጥቃት እንደሚደርስባቸው የተናገሩት በቡሌሆራ ከተማ የሚኖሩ የቡርጂ ብሄረሰብ ተወላጅ የሆኑት አቶ መለስ ቸኮል ናቸው። የቡርጂ ተወላጆች ማንነታቸውን መሰረት በማድረግ በሚደርስባቸው ጥቃት ከቡሌሆራ ከተልተለና ሞያሌም እየተፈናቀሉ መሆናቸውም ተናግሯል። እስካሁን ድረስ ቡርጂ ብሄረሰብ ተጨቅነን ነው እንደዚህ የምንኖረው። እስካሁን ድረስ መንግስትም እኛን ማወቅ አልቻለም። ወደ አፈር ትመለሳለህ ብሎ ነበረ አፈሯን ጭምር ነው ያጣው ያ ሰውዬ። በሶስተኛ ቀኑ ነው በመከላከያ ኃይል የተቀበረው ማንም የሚቀብረው ጠፍቶ ገብተዋል። ከዚህ ቀደም ደግሞ እንደዙ አንድ ፍቃዱ ውጭ የሚባል ሰውዬ በሩ ላይ ነው የተቀበረው። የገዛ በሩ ላይ የጎረቤት ሰዎችና መከላከያ የቀበሩት። ስለዚህ እንደዚህ አይነት ዘግናኝ ነገር በኢትዮጵያ ውስጥ ሆነዋል ወይ ብለ ለማለት፣ በአይን ያየ ሰው ነው ይህንን የሚለው እና በጣም አሳዛኝ ነው እየሆነ ያለው። ይሄ ደግሞ ብሄር ተኮር ነው ጥቃቱ። ስለዚህ እኔ ጉርጂ ሆኖ መፈጠር በራሱ ኃጢአት እየሆነ ያለበት ሁኔታ ነው ያለው። እዚህ ወደ ደቡብ ላይ ከታህሳስ አንድ ቀን ሁለት ሺ አስራ አንድ ዓመተ ምህረት ጀምሮ ከቤታቸው ተፈናቅለው በቡለሆራ ከተማ በሚገኝ መስጅድ ተጠልለው እንዳሉ ተናግረው በከተማው ተንቀሳቅሰን መስራት ስለማንችል ለረሀብ ተጋልጠናል ብለዋል። በኦሮሚያ ክልል የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በበኩላቸው የግጭቱ መንስኤ የአስተዳደር ወሰንና የሀብት ይገባኛል ጥያቄዎች መሆናቸውን ተናግሯል። አርሶ አደር ወይ አርብቶ አደር አካባቢ ህዝቡ ራሱ በብዛት መሳሪያ ያለው እንጂ ይሄ ከአንድ እንደዚህ ከአንድ ልምል የሚቆጠር ነገር የለም። ስለዚህ ከዚህ አንጻር ነው መታየት አለበት እና ግጭቱ ከዚህ በተለይ ከተፈጥሮ ሀብት ጋር በተያዘና ከአስተዳደር ወሰን ጋር አንዳንድ ጊዜ ከሳር ከዚህ ከዚህ ጋር ተገናኝቶ ነው ይሄ አሁን እየተነጋገር ነው ከአመራሩ ጋር። በአካባቢው የታጠቀ ሀይል ስለመኖሩ መረጃ የለኝም። ችግሩን ለመፍታት ግን ህዝብ ለህዝብ ለማገናኘት ጥረት እየተደረገ ነው ብሏል ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳው አመሰግናለሁ። ዮናታን ለዘገባው። ወደ ተከታዩ ርዕስ እንሄዳለን። በምስራቅ ወለጋ ዞን የጉቶ ጊዳ ወረዳ ምክትል አስተዳዳሪ ትናንት ማንነታቸው ባልታወቀ ታጣቂዎች ተተኩሶባቸው መገደላቸውና ሌላ ወጣት መቁሰሉ ተገልጿል። በሌላ በኩል ደግሞ ከትናንት በስቲያ ሰኞ ነቀምቴ ከተማ ውስጥ የተጀመረው የገበያ አድማና ማዕቀብ ዛሬም ቀጥሎ መዋሉን ነዋሪዎች ተናግረዋል። በሌላ በኩል ደግሞ ኅብረተሰቡ ወደ መደበኛ ስራው እንዲመለስ የነቀምቴ ከተማ ከንቲባ ጥሪ አድርገዋል። የነቀምቴ አካባቢን የጸጥታ ሁኔታ አስመልክቶ ኮማንድ ፖስቱን ለማነጋገር ያደረገው ጥረት አለመሳካቱን እዚያው የሚገኘው ሪፖርተራችን ናኮር መልካ ዘግቧል። ለዝርዝሩ ወደ ናኮር የምስራቅ ወለጋ ዞን የቡቴ ግዳ ወረዳ ምክትል አስተዳዳሪ የቀኑ ስድስት ሰዓት ገደማ ማንነቱ ያልታወቀ የታጠቀ ኃይል በተኮሰባቸው ጥይት ህይወታቸው ማለፉን ከነቀምቴ ስፔሻላይዝድ ሆስፒታል ያገኘ ነው መረጃ ያሳያል። ዶክተር ታሪኩ ታደሰኝ ጀደማ ሜዲካል ዳይሬክተር ሆስፒታል ስፔሻላይዝድ የነቀምቴ ት ከሌሱ ጉያ ከሌሳቲ ወልቀበቴ ዶክተር ታሪኩ ታደሰ እባላለሁ የነቀምቴ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ነኝ። ትናንትን በተመለከተ ቀን ላይ ነበር አንድ ሰው ተመትቶ የመጣው። ሆኖም እገዛ ሲደረግለት ቆይቶ ማታ በሁለትና ሶስት ሰዓት መሀል ላይ ህይወቱ አልፏል። አንገቱ ላይ ነበር የተመታው። ሌላው አንድ ወጣት እግሩ ላይ ተመጥቷል። ወደ ፌዴራል ሆስፒታልም ተልኳል። በህክምና ሊሻለው ይችላል ተብሏል እና በአጠቃላይ እኛ ጋር የደረሱት ሰዎች ሁለት ናቸው። በሌላ በኩል ደግሞ ትናንት አመሻሹ ላይ በንቀምቴ ከተማ ዜሮ ሁለት ቀበሌ በአካባቢው የሚኖር ወጣት ሀብታም ጉደታ በመንግስት ኃይል ተተኩሶበት በመቁሰሉ በሆስፒታል የህክምና ክትትል እየተደረገለት መሆኑን ነግሮኛል። መቃም ሀብታሙ ጉደታ ጉዳታ እንጀራማ አስማ መጋላ ነቀምቴ ገንደ ድዋላማ እንጀራዳ ስሜ ሀብታሙ ጉደታ ይባላል። እዚህ ነቀምቴ ከተማ ዜሮ ሁለት ቀበሌ እኖራለሁ። እኔ የሚረዳኝ የለኝም፣ ራሴው እኔን ተጣጥሬ የምኖረው ተቸግሬ ነው የምኖረው። በዚህ ሁኔታ አንድ ቤት ደጃፍ ላይ ቁጭ ብለን፣ አንዱ መጥቶ አንተ አቃጥከን አይደለም አለኝ። ምን አደረግሁ? እኛ ርቦን ቁጭ ብለናል አልኩት። ከሰፈር ልጆች ጋር ከዚህም ከዚያ ያመጣነውን ነውን አጋጭተን ነው ምሳ የምንበላው። ሮጦ መጥቶ በዱላ ሲመታኝ ምን ነው ምን አደረግሁኝ? ምን አጠፋው ስለው አምጣ ክላሽ ብሎ ከአንደኛው መሳሪያ ተቀብሎ ተኮሰብኝ። ታችኛው ታፋይ አካባቢ በአንድ ጥይት ነው የመታኝ። የአካባቢው ሰዎች እንደሚሉት ወጣቱ በሰፈሩ የወጣቶች እንቅስቃሴ ላይ ግንባር ቀደም ተሳታፊ በመሆኑ ነው ፖሊስ የተኮሰበት። በሌላ በኩል ባለፈው ሰኞ የጀመረው የስራ ማቆም አድማ እንደቀጠለ መሆኑን አንዳንድ ነዋሪዎች ለቪኦኤ ተናግረዋል። አንድ ስማቸው እንዳይጠቀስ የጠየቁ ግለሰብ እንዳሉት የማህበራዊ አገልግሎቶችና እንቅስቃሴዎች ሙሉ በሙሉ በነቀምቴ ከተማ ቆመዋል። ተጃጅል ጉቱማዳንጭ ማቴራ ማልፊ ተጃጅል ውመንትፋደግሞ ጌጅብ አጀልቀቤ ማናኛታ ሆቴል አጀልቀቤ የሕዝብ አገልግሎት ከመጓጓዣ ጀምሮ ምግብ ቤት የመንግሥት መሥሪያ ቤቶች በሙሉ ዝግ ናቸው። ይህ በጣም አስቸጋሪ ነው። ለተጠቃሚውም ሰርቶ ለሚያድረውም ሕዝብ ከፍተኛ ችግር ውስጥ ነው የሚያስገባው። በአስቸኳይ መፍትሄ ካላገኘ ትልቅ አደጋ ይመጣል ብዬ ነው የምገምተው። ይህ ግለሰብ የአድማውን ምክንያቶች እንዲህ ይዘረዝራሉ። ርሜን ሱን ማራ ማደ ከን ጀሙ ዱጋማ አላ የሮ እራ ከሁንዳው ን ኮ አርገቱ የተቃውሞ ምክንያት በመንግስትና ተቃዋሚዎች መሀል ያለው ችግር መፍትሄ ማግኘት አለበት የሚል ነው። ከዚህ የተነሳ አንዳንድ ቦታዎች ላይ ግጭቶች ይታያሉ። የሰው ህይወት እያለፈ ነው። ንብረት እየወደመ ነው። የኦሮሞ ኮንግረስ ፌዴራሊስት ፓርቲ የእስራ ቆለጋ ተወካይ አቶ ፈቃዱ አያላ ባለፉት ሶስት ቀናት በነቀንቴ እየሆነ ስላለው ነ ፓርቲያቸው ይህም አድማ እንደማይቀበልና በመንግስትና ኦነግ መካከል የተፈጠረው ችግር በሰላማዊ መንገድ መፈታት አለበት ይላሉ። ቃምኒ ፓርቲ አን ኦሮሞ ፊንአ ጳይዱስ ካፋው ደበለቴ ዱርሰ ማል ከኑ ቀባ ነገኘ ኡመታፍ ኬኑ ቀባ ኦፌኮን ጨምሮ ለኦሮሞ ቆማለሁ የሚል የፓርቲ አባል ለህዝብ ደህንነት ቅድሚያ መስጠት አለበት፣ ለህዝቡ አቅጣጫ ማሳየት አለበት፣ ህዝቡ በሰላማዊ መንገድ እንዲታገል ማበረታታት አለበት እንጂ የመንግስት አካልም እኔ ታጥቅ ያለሁ ብሎ ትጥቅ ስላለው ብቻ ህዝቡን በመንገድ ላይ መግደል ትክክል እንዳልሆነ ነው ፓርቲያችን የሚያምነው። በዚህ ውስጥ ያለው አድማ በመንግስት በኩልም ሆነ በሌላ ድርጅት ለዚህ ህዝብ የቆምን ከሆነ ማስቆም አለብን። የነቀምቴ ከተማ ከንቲባ አቶ ቦጋለ ሹማ ከተማ ካለፉት ጥቂት ቀናት ጀምሮ ያለችበትን ሁኔታ ገልጸዋል። ጉዮታ ሳደንከና ውጥ ተራካሴ ሶችኒ ደልደላ በእነዚህ ሶስት ቀናት ከሰኞ ጀምሮ የንግድ እንቅስቃሴ፣ የትራንስፖርት እንቅስቃሴ፣ ትምህርት ቤቶች ሁሉ ተዘግተዋል። የመዘጋቱ መነሻ ያልታወቀ ቢሆንም ማንነቱ ባልታወቀ ቡድን በዚህ ህዝብ ላይ የክፋት ድርጊት እየተፈጸመ ነው ያለው። በተለይ በዚህ ከተማ ውስጥ ለሚኖረው ድሃ ከባድ ተጽዕኖ ነው። በዚህ ከተማ ውስጥ ያለው ባለሀብት ሞራል አግኝቶ በንግድና በልማቱ ለመሳተፍ አቅም እያጣ ነው። በአሁኑ ጊዜ በከተማው ነዋሪዎች ዘንድ የተፈጠረውን ስጋት በማጥፋት መረጋጋትን ለማምጣት ነዋሪዎቿ ወደ ወሶ እንቅስቃሴያቸው እንዲመለሱ ጥረት በማድረግ ላይ እንደሚገኙም ገልጸዋል። ኬሱማማ ዳንጋ ቤንሻንጉል ጉ ወን ወልቀበቱ ሞማ ከስሬሱ በላቻ በተለይም ከቤንሻንጉል ጉምዝ ጋር በተገናኘ የድንበርን ጉዳይ ለማስተካከል መንግሥት በሰፊው እየሰራ ነበር። በዚህ አካባቢ ችግር የሚፈጥሩ ኃይሎች ሕዝባችንን የገደሉ፣ ያፈናቀሉ በአሰቃቂ ሁኔታ ሕዝባችን ላይ የጭካኔ ድርጊት የፈጸሙ ሁሉ ለፍርድ እንዲቀርቡ እየተሰራ ነው። የሕዝቡ ጥያቄ እንዲመለስ ከፍተኛ ጥረት እየተደረገ ባለበት በአሁኑ ወቅት ያለው ተቃውሞ መነሻው በግልጽ አይታወቅም። ትናንት በከተማው በፖሊስ ቆሰለ ስለተባለው ወጣትና ስለተገደለው የመንግስት ስራ ኃላፊ የሚያውቁትን እንዲነግሩኝ የአካባቢውን ኮማንድ ፖስት አዛዥ ለማግኘት በተደጋጋሚ ጥረት ባደርግም አልተሳካም። መልስ እንዳገኘው ይዤ እመለሳለሁ። ለአሜሪካ ድምፅ ሬዲዮ ናኮር መልካ፣ ነቀምቴ። ናኮር መልካን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ አዲስ አበባ ይመልሰናል። በኢትዮጵያ ለሰላማዊ ትግል የተፈጠረው ምቹ ሁኔታ እንዳይቀለበስ ከለውጡ ኃይሎችና ለሰላም ከቆሙ የተለያዩ ተፎካካሪ ድርጅቶች ጋር በጽናት እንቆማለን ሲል አርበኞች ግንቦት ሰባት አስታወቀ። እስካሁን ካምፕ ያልገቡ ታጣቂዎቹን ለማስገባትም ከመንግስት ጋር እንደሚሰራ ገልጧል። ለዝርዝሩ መለስካቸው አምሃ ዛሬ ረፋዱ ላይ ጋዜጣዊ መግለጫ የሰጠው አርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ ያሰራጨው ጽሑፍ ርዕስ ድርጅቱ ለሰላማዊ ትግል ያለውን አቋም የሚገልጽ ይመስላል። አርበኞች ግንቦት ሰባት በሰላማዊና ሕጋዊ መንገድ ለመታገል ቆርጦ የተነሳ ድርጅት ነው ይላል የጽሑፍ መግለጫው ርዕስ። ከዚያም በኢትዮጵያ አፈና እንዲያበቃ መሥዋዕትነት ሲከፍል ከነበረው ሕዝብ ጋር የወገኑ ከኢህአዲግ የወጡ ኃይሎች የፈጠሩት አዲስ ፖለቲካዊ ሁኔታ እና የቀረበው የሰላም ጥሪ አርበኞች ግንቦት ሰባትን ለሰላማዊ ትግል ብቻ ሊሰለፍ እንዴት እንዳበቃው ይተነትናል። አክሎም ለነጻነት ሲባል የሚጀመር የአመፅ ትግልም ምን ያህል ያልተጠበቀ ክፉ ውጤት ሊያስከትል እንደሚችል ዛሬ በአንዳንድ የአረብ አገሮች የደረሰውን አሰቃቂ ሁኔታ ለአብነት ይጠቅሳል። በመጨረሻም ከመንግሥት የቀረበውን የሰላም ጥሪ በመቀበል ታጣቂ ኃይሎቹን ወደ ካምፕ ያስገባ እንደሆነ ይገልጻል። ይሁንና አሁንም ታጣቂዎቹ ሁሉ ወደ ካምፕ ሙሉ በሙሉ እንዳልከተቱ አልሸሸገም። ለምን ይሄ የሆነ ከእናንተ ድክመት ነው ወይስ ሌላ ምክንያት አለ? ለሚለው የጋዜጠኛ ጥያቄ የንቅናቄው ጸሐፊ አቶ አንደርጋቸው ጽጌ መልስ ሰጥተዋል። በእኛ በኩል ከቀን እንዲጀምረን ማንኛውንም የታጠቀ ኃይል ወደ ካምፕ እንዲገባና ካምፕ ውስጥ ከገባ በኋላም ወደ ሰላማዊ ሕይወት የሚመለስበትን ማንኛውንም ነገሮች እንዲሟላለት የሚያደርግ ጥሪ ነው ያቀረብ ነው በተወሰነ ደረጃ ከኤርትራ ለመጡት እንዲህ አይነት ነገር ተደርገዋል። ካምፕ እንዲገቡ ተደርገዋል። መልሶ የማቋቋሙ ስራ ገና ነው። ነገር ግን ከአገር ውስጥ የነበሩት እና ከኛ ጋር ተሳስረው ይሰሩ የነበሩ ታጠቁ ኃይሎች መንግስት ካምፕ አዘጋጅቶ በጀት መድቦ መግባት የሚገባቸውን ኃይሎች ማስገባት ባለመቻሉ እንጂ በእኛ ፍላጎት አይደለም። አሁን የደረስንበት ስምምነት አለ። በመንግስት በኩል ካምፕ ተገኝቷል። መንግስት ለዚህ የሚሆነውን በጀት እንዲለቀቅ መመሪያ አውጥቷል። ስለዚህ በሚቀጥሉት ጥቂት ቀናት ውስጥ በሙሉ በዚህ መንገድ በረሃ ውስጥ ያሉት ወደ ካምፕ ይገባሉ። ወደ መልሶ ማቋቋም ስራ እነሱን ይጀመራል ብለን ነው የምናስበው። ስለዚህ በእኛ በኩል ሳይሆን በመንግስት በኩል ከነበረ ድክመት ነው። አቶ አንዳርጋቸው በአሁኑ ጊዜ ከመንግስት ጋር በመተባበር ወደ ካምፕ እንዲገቡ ጥረት እየተደረገላቸው ስለሚገኙ የንቅናቄው ታጣቂዎች ቁጥርም በግልጽ አስታውቀዋል። አሁን በተጣራ መንገድ ወደ ቤተሰቦቻቸው ካምፕ መግባት የማይገባቸው በጣም በርካታ ናቸው የተመለሷል። አንዳንዶቹም ቀጥተኛ በመንግስት ጋር በተደረገው ስምምነት በሺዎች ነው የሚቆጠሩት። የነበረው ግን በረጅም ጊዜ በረሃ በመቆየት ቤት ንብረታቸው በተጋይ በመሆናቸው በመፍረሱና መሄጃ በማጣታቸው የትም ሄድ የማይችሉ አሁን ወደ አምሳ ገደማ የሚሆኑ የታጠቁ ኃይሎች ናቸው ወደ ካምፕ እንዲገቡ ዝግጅት ላይ ያለ። የአርበኞች ግንቦት ሰባት ንቅናቄ እንደሚለው ከሆነ የታጠቁ አባሎቹ በየትኛውም የሀገሪቱ ክፍሎች በምንም አይነት የአመፅ እንቅስቃሴ እንዳይሳተፉ መመሪያ ሰጥተዋል። አባሎቹ ለሰላም መስፈንና ለሕግ የበላይነት መከበር ካላቸው ቀናይነት የተነሳ ወደፊትም ምንም አይነት ችግር እንደማይፈጠር እርግጠኞች ነን ይላል የጽሑፍ መግለጫው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ ለዘገባው። ተከታዩ ዘገባ ወደ ትግራይ ይወስደናል። የትግራይ ህዝብ መፍትሄ እንዲገኝለት የሚጠይቅባቸውን የልማትና የአስተዳደር ችግሮች ምንነት ለማወቅ የታሰበ ነው የተባለ በክልሉ ምክትል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል የሚመራ የክልሉ መንግስት ቡድን በሁሉም ዞኖች ውስጥ እየተዘዋወረ መሆኑ ታውቋል። የክልሉ ከፍተኛ የመንግስት ባለስልጣናትን አካቷል የተባለው የዚህ ቡድን እንቅስቃሴ እስከፊታችን ሰኔ እንደሚቀጥል የመቀሌ ሪፖርተራችን ሙሉጌታ አጽባሃ ዘግቧል። ሙሉጌታ ተጨማሪ አለው። በትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል የተመራ የክልሉ ከፍተኛ የመንግስት ስራ ኃላፊዎች የተሳተፉበት ጉብኝት በሁሉም የክልሉ ዞኖች በማካሄድ ከህዝቡ የተወከሉ አካላትም ጋር ውይይት አካሂዷል። ጉብኝቱ እስከ ቀጣይ ሰኔ ወር ህዝቡ እንዲፈታ የሚፈልገውን የልማትና የመልካም አስተዳደር ችግሮች ለማወቅ የተካሄደ ነው ብለዋል ዶክተር ደብረ ጽዮን። በዚህ ጉዳይ አስመልክተው በሰጡት መግለጫ በተካሄዱ ውይይቶች ህብረተሰቡ በመልካም አስተዳደርና ልማቶች ያሉትን ችግሮች ነግሮናል ብለዋል ምክትል ርእሰ መስተዳድሩ። አብ ልምዓት ምስ ሰናይ ምሕዳር ተኣሳሲረን ገሊአን ዝፀንሐ እየን ፀኒሕ ነዊሕ ጊዜ ዝገበረ ዘይተፈትሐ ወይ ሾመንተ ዓመት ዝገበረ ናብልልዎ ነይሮም ዓሰርተ ዓመት ከልማትና ከመልካም አስተዳደር ጋር የተያያዙ ጥያቄዎችን አንስተዋል። አንዳንዶቹ በርካታ ዓመታት ያስቆጠሩና አሁንም ያልተፈቱ ጥያቄዎች ናቸው። ስምንትና አስር ዓመታት ያስቆጠረና አንዳንዱም የተደራረቡ አዳዲስ ጥያቄዎችን እየጨመረ የመጣ ነው። ብዙ ህዝብ ስለሚፈልጋቸው ጉዳዮች በርካታ ጥያቄዎች ተልከውልናል። መድረኩ እንደ ገለጽኩት እስከ ሰኔ ወር ትኩረት ሊደረግበት የሚገባ ሐሳብ ማሰባሰብ ነው። ይህም ተሳግተዋል ማለት ይቻላል። ጉብኝቱ በትግራይ ዶባዊ ዞን የተጀመረ ሲሆን ባለፈው እሁድ በመቀለ ከተማ በማካሄድ ተጠናቋል። ዶክተር ደብረጽዮን እንደገለጹት በጉብኝቱ በልማት የተሰማሩ ውጤታማ ሰዎች አይተናል ብለዋል። በተጨማሪም የአካል ጉዳተኞች የተሻለ ለውጥ ሲያመጡ ተገንዝበናል ሲሉ ገልጸዋል። ጉብኝት ባደረገባቸው ድርጅቶች ኤርትራውያን በንግድ እየተሳሰሩ ናቸው ሲሉ ተናግሯል። ዶክተር ደብረጽዮን ሓደ ፍልይ ዘለ ነገር ዝረአናዮ እዚ ናይ ኤርትራ ሁነታት ንልኢ ርና ኢና ሓደ ዕድል እዩ ፅቡቅ እዩ ሰላም ጥራሕ እንተይኮንስ ብኢኮኖሚ እውን ተኣሳሲርና ክንዓቢ ክንልወጥ ንኽእልና ዝበልና ዳርጋ ተን ዝረኣየ ናይ ትካላት ምስ ኤርትራውያን ምትእሳር ጀሚሮም ስራሕ ጀሚሮም ምስ ኤርትራውያን ። አንድ ለየት ያለ የተገነዘብነው ጉዳይ ቢኖር አሁን ቀደም ስለ ኤርትራ ስናነሳ የነበረው አንድ እድል የሰላም ጉዳይ ብቻ ነበረ። አሁን ግን ጉዳዩ የሰላም ብቻ ሳይሆን በኢኮኖሚ እንድንተሳሰርም ይረዳል የሚል ነው። ጉብኝት ያደረግንባቸው ሁሉም ድርጅቶች ማለት ይቻላል ከኤርትራውያን ጋር መስራት ጀምረዋል። ኤርትራውያንም ወዲህ መጥተው ምርታቸውን ገዝተዋቸዋል አሊያም አብረው ለመስራት ተዋውለዋል። የዚህን ትስስር ፋይዳ ከዚህ አንጻር ማየትም ጀምረናል። ሰላም ማምጣት ብቻ ሳይሆን ኢኮኖሚያዊ ትስስርም አምጥቷል። ህዝቡ ከመንግሥት ቀድሞ የንግድና የመዋለ ንዋይ ትስስር ማድረግ ጀምረዋል። በተለያዩ አካባቢዎች ከህዝብ ጋር በተደረገው ውይይት ስለ ወቅታዊ ሀገራዊ ጉዳዮች ተነስቷል ሲሉ ገልጸዋል። በኢትዮጵያ የተለያዩ አካባቢዎች ያለውን አለመረጋጋት እንዲፈታም የትግራይ ህዝብና መንግስት የሚጠበቅበትን ድርሻ ያበረክታል ሲሉ ምክትል ርእሰ መስተዳድሩ ተናግሯል። በኢትዮጵያ ተስፋና ስጋት አለ ያሉት ዶክተር ደብረጽዮን ተስፋውን እንዲበልጥ እንሰራለን ብለዋል። ምዑሪ ምእንታን አጀንዳታት በዚ

ወደ ተስተካከለ አካሄድ ለመግባት እገሌ በዚህ ገባ እገሌ በዚህ ወጣ ሳይሆን የፌዴራል ስርዓቱ ሕገ መንግስቱና የልማት መስመሩ በየትኛው ሁኔታ ላይ ነው ያለው ስንል ሕዝቡ ቀልቡን ወደ ዋናው ጉዳይ እንዲያደርግ እንሰራለን። በተጨባጭም በትግራይ የምንሰራቸውን የልማትና መልካም አስተዳደርን የሚመለከቱ ስራዎችን በማጠናከር አዎንታዊ ሁኔታዎች እንዲጎሉ እናደርጋለን። በዚህም ስጋቱ እንዲቀንስ ትልቅ አስተዋጽኦ የማድረግ አቅማለን። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም። ሞልጌታ ጽብሀን እናመሰግናለን ለዘገባው። አድማጮች የምትከታተሉት በ2225 እና 31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ከ35 ነው። ዋና ዋናውን የዓለም ዜና ከሰለሞን አባተ በያዝነው ዓመት የኢትዮጵያ የዘመን መለወጫ ዕለት ተከፍቶ ላለፉት ሦስት ወራት አገልግሎት ሲሰጥ የቆየው የዛላምበሳ ድንበር ዛሬ መዘጋቱን የትግራይ ክልል ጉሎ መከዳ ወረዳ ጸጥታ ኃላፊ ገልጸዋል። ድንበሩ የተዘጋው በኤርትራ በኩል መሆኑን የጸጥታ ኃላፊው አቶ ግርማይ ሐዱሽ ገልጸዋል። በኤርትራ በኩል ለምን እንደተዘጋ የኤርትራ መንግስት የሰጠው መግለጫ ወይም በይፋ ያሳወቀው ምክንያት ይህ ዜና እስከተጠናቀረበት ጊዜ ድረስ የለም። በምሥራቅ ወለጋ ዞን የጉቶ ጊዳ ወረዳ ምክትል አስተዳዳሪ ትናንት ማንነታቸው ባልታወቀ አጥቂዎች ተኩሶባቸው መገደላቸውና ሌላ ወጣት መቁሰሉ ተገልጿል። የነቀምቴ አካባቢ የኮማንድ ፖስት ኃላፊዎች ለሪፖርተራችን ምላሽ አልሰጡም። ዲዲ ብቻ አድማጮች የምትከታተሉት በሀ በ22፣ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ሰሎሞን አባተንን ሁለተኛው አጋማሽ ስርጭታችን አሁን ጀምሯል። ከምሽቱ ሶስት ሰዓት ከ36 3 ደቂቃ ሆኗል። አዲስ አበባ ላይ ወደ ቀዳሚው ዝግጅት እናልፋለን። በህብረተሰቡ ዘንድ በተካሄዱ ውይይቶች በመልካም አስተዳደርና ልማት ዙሪያ ያሉትን ችግሮች ነግሮናል ይላሉ ምክትል ርዕሰ መስተዳድሩ። በፌዴሬሽን ምክር ቤት አፈ ጉባኤዋ ወይዘሮ ኬርያ ኢብራሂም የአማራ ህዝብ የማንነት ጥያቄ የለውም መባሉ ምክር ቤቱ ገለልተኛ ያለመሆኑንና እየተመራ ያለውም በህወሓት እጅ መሆኑን ማሳያ ነው ሲሉ የወልቃይት ማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ገለጡ። ትለናለች አስቴር ምስጋናዋ ባጠናቀረችው ዘገባ። ኮሎኔሉ ይህን ያሉት የህወሓት ስራ አስፈጻሚ ኮሚቴ አባል አባልና የፌዴሬሽን ምክር ቤት አፈጉባኤዋ ወይዘሮ ኬሪያ ኢብራሂም ከሰሞኑ አዳማ ከተማ ላይ ፌዴራሊዝምና ማንነት በሚል ርዕስ በተካሄዱ ውይይቶች በህብረተሰቡ በመልካም አስተዳደርና ልማት ዙሪያ ያሉ ችግሮች ተነግሮናል ይላሉ ምክትል ርዕሰ መስተዳድሩ። የአማራ ዲሞክራሲያዊ ፓርቲ ኢዴፓን ጨምሮ አንዳንድ ምሁራን ደግሞ የአስተዳደር የወሰን ማንነት ጉዳዮች ኮሚሽን መቋቋም ትክክል ያለመሆኑን አምነው ኮሚሽኑ ካለ ህወሓት የፖለቲካ ትብብር በሰላማዊ መንገድ ውጤት ሊያመጣ አይችልም እያሉ ነው። የፌዴሬሽን ምክር ቤት ባዘጋጀው ውይይት መድረክ ላይ በሀገሪቱ ህጋዊ ማንነት ጥያቄ ያቀረቡና እውቅና ያገኙ የኦሮሚያና የደቡብ ክልል ብቻ ናቸው ማለታቸውን ተከትሎ ነው። አድማጮች፣ ለዝርዝሩ አስቴር ምስጋናው በኢትዮጵያ ባለፉት 27 ዓመታት በማንነት ላይ ያተኮረ የፌዴራሊዝም ስርዓት በመገንባቱ ዛሬ ዜጎች በመረጡት ስፍራ የመኖርና የመስራት መብታቸውን ተነፍገው እኔ የተናገርኩትን ቋንቋ ካልተናገርክ አብረኸኝ አትኖርም የሚል አስተሳሰብ እንዲፈጠር በርከፍቷል ይላሉ የህግ ባለሙያው ረዳት ፕሮፌሰር ዘርይሁን ይመር። በአዳማ ከተማ ላይ የፌዴሬሽን ምክር ቤት ባዘጋጀው የፌዴራሊዝምና የማንነት አውደ ርዕይ ላይ ያቀረቡትን ጥናት ጠቅሶ የአማራ ቴሌቪዥን እንደዘገበው ከፌደራሉ ሕገ መንግስት በፊት ኦሮሚያ የሚባል ክልል እንዳልነበረ አካል ነው። አማራ የሚባል ክልል እንዳልነበረ አካል ነው። ከሕገ መንግስቱ በፊት ግን ኦሮሞ የሚባል ሕዝብ ነበረ። አማራ የሚባል ሕዝብ ነበረ። ወላይታ የሚባል ሕዝብ ለዘመናት የኖረ ሕዝብ ነበረ። በዚህ መድረክ ላይ ታዲያ የህወሀት ስራ አስፈጻሚ ኮሚቴ አባል እና የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ ኢብራሂም እንደተናገሩት እስካሁን በሀገሪቱ የማንነትና የወሰን አስተዳደር ጥያቄ በህጋዊ መንገድ ያቀረበው እና እውቅና ያገኘው የኦሮሚያ እና የደቡብ ክልል ብቻ ነው። እውቅና ላገኙ ክልሎችም በዚህ አመት ምላሽ ያገኛሉ ብለዋል። ብቻ ክልልስህም ስላላችሁ ጋምቤላ የለም፣ ሶማሌያ የለም፣ አፋር የለም፣ ትግራይ የለም፣ አማራ ክልል የለም። እንደዚህ የክልል ስራዎች ናቸው። እነዚህ ግን ፌዴሬሽን ነው ሁ እየተጠየቀ ያለው ይህ ዜና በአማራ ቴሌቪዥን መተላለፉን ተከትሎ የወልቃይት የማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ምላሽ ሰጥተዋል። የወልቃይትና የራያ ጥያቄ ከአማራ ሕዝብ አልፎ የኢትዮጵያ ሕዝብ መሆኑ ይታወቃል። በአፈጉባኤ ደረጃ ሆነው ወይዘሮ ኬሪያ ይህንን መናገራቸው ከዚህ በፊት በተደጋጋሚ ስንናገር የቆየውን ፌዴሬሽኑ ገለልተኛ አይደለም እየተመራ ያለው በህወሀት እጅ ነው የሚለውን ሀሳብ ያጠናክራል። ይላሉ ወይዘሮ ከሪያ እብራሂም እኮ ፌዴራል መንግስትን ሀላፊነትና ግዴታ ሳይሆን የህወሀትን ኃላፊነትና ግዴታ ብቻ ለመዋጣት አሁንም እነዚህ የወሰን ጥያቄና የማንነት ጥያቄ በመካድ መልሱን ወይም ጥያቄውን ለማዳፈን ፈልገው ነው ይህንን ሀሳብ ያሰጡት። እሳቸው ፌዴሬሽን ብቻ አይደለም መላ ኢትዮጵያ ያወቀው ጥያቄ ነው። እኛ ጊዜ ፊት መግለጫ ሰጥተናል። ፌዴሬሽኑ ገለልተኛ አይደለም። ስለዚህ የትግራይን ጉዳይ እኛ ለህወሀት እየከፈትን የህወሀት ባለስልጣን ሆነው መፍትሄ ይሰጡናል ይዳኙናል ብለን እንደማናስብ ለፌዴሬሽኑ ምክር ቤቱም ገልጸናል። ለተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድም ገልጸናል። ትግራይን ስለሚነካ ህዋሀትን ስለሚጎዳ ብቻ የወልቃይት ጠገዴ፣ ራያ ጥያቄዎችን አንዴ መሬቱም ትግራይ ነው ህዝቡም ትግራይ ነው ብሎ መግለጫ ሰጥተዋል። ሁለተኛውን ደግሞ በአማራ በትግራይ ለአፋርም የማንነት ጥያቄ አልቀረበም ብለው ሲያቀርቡ ምንድን ነው? ምናልባት ግን አስበው መናፈር ይገባቸው ነበርም የወልቃይት ጠገዴ የራያ ጥያቄ የለም ሊዳፈን ይችላል ብለው አስበው ከሆነ የአማራ ህዝብ ደግሞ በህግ ጠይቆ መመለስ ካልቻለ በራሱ ትግል ያስመልሰዋል ብለን ነው እኛ የምናስበው። በወቅቱ የክልሉ ከፍተኛ አመራር የነበሩና በአሁኑ ሰዓት የሶስተኛ ድግሪ ትምህርታቸውን በመከታተል ላይ የሚገኙት የፖለቲካ ትንተኝ አቶ ችቹ አለባቸው ከሶስት ዓመት በፊት የወልቃይት የማንነት አጠያቂ ኮሚቴ ወደ ትግራይ ክልል ሲሄድ አስታውሳለሁ። የሰነዱም አንድ ኮፒ ቅጅ እጄ ላይ ያለ ይላሉ። በዚህ ጉዳይ ላይ ራሴ የማጣናው ጥናት ስለነበረ ከወልቃይት ጋር ተያይዘው የሚነሱ ጉዳዮች በሰነድ የተደገፉ ማስረጃዎች ሁሉ በእጄ አሉ። ለምሳሌ አንዱ አሁን የወልቃይት ህዝብ ጥያቄውን በህጋዊ መንገድ አላቀረበም ይላል። ግን በእጄ ያለው ሰነድ እንደሚያሳየው የህዝቡ ወኪሎች ያስፈረሙትን እና አቤቱታቸው፣ ጥያቄያቸው ምን እንደሆነ በአይንሽ ወስደሽ ማመን ትችያለሽ። በእጄ ይዙ ያለው ከአስር ገጽ በላይ ነው። ወስደው ትግራይ ውስጥ ለሚመለከታቸው አካላት አደረሰው። እነዚህ የተቀበሉ አካላትም ፈርመው ተቀበሉ። ለምሳሌ አሁን እንደማየው ከሆነ የትግራይ ክልል መርሰ መስተዳደር ስልካቸው አለ፣ የተቀበለው ሰው አለ፣ የፈረመው አለ። ይኸው ስልኩ የትግራይ ህዋሃ ጽህፈት ቤት ራሱ የተቀበለው ሰው በረሃ የሚባልለ ስልክ ቁጥሩ ሆን ነት እዚህ ላይ ተቀምጧል። ለትግራይ ክልል ሰብአዊ መብት ኮሚሽን የተቀበለው ሰው አለ፣ ስልካቸው ይኸው። መጨረሻ ላይ ተረስቶ ኋላ የተስተካከለው ለትግራይ ክልል ምክር ቤት ምክር ቤት ደግሞ የሚባላለ ይህም ታየዋለ ፍስሀ የሚባል ቀኑ ይኸው፣ ስልክ ቁጥራቸው ይኸው። ስለዚህ ከህጉም በላይ ሄዶ ነው የወልቃየት ጥያቄ ለህወሀት ጽፈት ቤቱን ላይ ጨመሩ ያለ ህወሀት በጎ ፍቃድ እንደማይሆን ስለሚታወቅ ማለት ነው። ይህን አፍነው እንዳስቀር ለፌዴሬሽን ምክር ቤት በተባለው ጊዜ ማስተላለፍ ነበረበት። የህወሀት መንግስት አላስተላለፈውም። ወይዘሮ ሲናገሩ የሰማሁት ግን ድርጅታቸው የወሰነውንና የሚያውቀውን ሰነድ አላውቀውም ማለት አስተዛዛቢ ነው። የማዕከላዊ ኮሚቴ ናቸው ከፍተኛ መረል የነበሩ ጽሁፍ ናቸው። ይህ ሰነድ በእጃቸዋል አሁን እሳቸው ሲጠቅሱ የሰማሁት የእነዚህ ክልል የኦሮሚያ ደቡብ ምናምን ቀርቧል ነው ያሉ። ያነዋሃት ስለፈለገው ቀርቦ ምላሽ እንዳገኝ እናያውቃለን። የወልቃይት ሰዎች ወይም አማራዎች ህጉን ተከትለው ጥያቄውን አላቀረቡም ማለት አይደለም። ይህን ጥያቄ አቅርበን መልስ አጣን ብለው ወደ ፌዴሬሽን ምክር ቤት ሄደዋል። በፌዴሬሽን ምክር ቤት ደግሞ ወቅቱ መጀመሪያው ያለው አባት የሚባሉ ነበሩ። ይህ ጉዳይ መፈታት አለበት እሱም ሰነዱ በጃ አለ ብሎ መልስ ሰጥቷል ለትግራይ ክልል። ወይዘሮ ኬሪያ ደግሞ እንደመጡ ይህን አጠፉና የቀረበ ህገ ጥያቄ። ይህንን ተከትሎ በቅርቡ በሕዝብ ተወካዮች ምክር ቤት ስለጸደቀው የአስተዳደርና ወሰን ማንነት ጉዳዮች ኮሚሽን መቋቋምን አስመልክቶ የአማራ ዲሞክራሲያዊ ፓርቲ የፖለቲካ ዘርፍ ኃላፊ ከሆኑት ከአቶ ደሴ ጥላሁን ጋር ቆይታ አድርጌ ነበር። አቶ ደሴ እንደሚሉት የኮሚሽኑ መቋቋም በተለይ በውልቃይትና በራያ አካባቢዎች ለሚነሱ የወሰንና የማንነት ይከበርልኝ ጥያቄ መልስ እንደሚሰጥ ባዴፓ ይታመናል። የኮሚሽኑ የጥናት መነሻ የነባር ሕዝቡን ፍላጎትና ታሪካዊ ዳራ ላይ ያተ ራል ብለን እናምናለን ይላሉ ይህንን ኮሚሽን መቋቋም የምናየው በተጨባጭ በወልቃይትም በራያም አካባቢ የሚነሳውን የህዝብ ጥያቄ ምላሽ ከመስጠት አንጻር ይሄ ኮሚሽን ህብረተሰቡን በነፃነት ገብቶ በማወያየት ሊሆን ይችላል በዘላቂነት ጥናትና ምርምር በማድረግ ሳይንሳዊ የሆነ መፍትሄ ለኢትዮጵያ ያመጣል ብለን እናምናለን ጥያቄውን የለም ብሎ በማድበስበስ በህገ መንግስቱ ምላሽ ተሰጦ ያደረ ነው በሚል በተጨባጭ መሬት ላይ ያለውን የህዝብ ጥያቄ ማፈን የሚቻል አይደለም። ከተወሰኑ ዓመታት በፊት በሰፋሪ መልክ የመጡ ምናምን ሳይሆን በአካባቢው ከመጀመሪያው ጀምሮ ይህን የሚኖሩ ነዋሪዎች የወልቃይት ህዝቦች አሉ። መጀመሪያ እነዚህ ህዝቦች በነፃነት ጥያቄያቸው ምንድን ነው በሚል ሊሰሙ ይገባል። ታሪካዊ ሁኔታዎች እዚህ ውስጥ ግምት ውስጥ መግባት መቻል አለባቸው። ህገ መንግስቱ የህዝቦችን ታሪካዊ ትስስር ግምት ውስጥ ያስገባ መስፈርት አላስቀመጠም። ሁለተኛ የህዝቦች ፍላጎት አልተጠየቀም የምንለውም ለዚህ ነው። ህገ መንግስቱ የህዝቦችን ፍላጎት አካትቻ ለው ይበል እንጂ በአንቀጽ 46 ንዑስ ቁጥር ሁለት መሰረት በ1984 ግን እዚህ አካባቢዎች ሲካለሉ ማንም የጠየቃቸው የኢህአዴግ አባል ድርጅቶች ሊቀበሉት የሚገባ የውሳኔ አቅጣጫ ነው። ስለዚህ ህወሀትም ቢሆን ይህን ተቀብሎ ለሚወሰኑ ውሳኔዎች ተባባሪ መሆን አለበት። የፖለቲካ ተንታኝ የሆኑት አቶ ችቹ አለባቸው በበኩላቸው የኮሚሽኑ መቋቋም ትክክለኛ መሆኑን አምነው፣ ህግ ያለ ጠንካራ የፖለቲካ ውሳኔ ዋጋ የለውም፣ የህወሀት የፖለቲካ ፍላጎት ካልቀረ በስተቀር ኮሚሽኑ ውጤት ሊያመጣ አይችልም ይላሉ። የዚህ ኮሚሽን መቋቋም አስተዋጽኦ ምንድን ነው? እውነትን ፈልጎ ለሚመለከተው አካል ያቀርባል። የፌዴሬሽን ምክር ቤት እዚህ ተነስቶ ከፓርላማው ጋር ሊነጋገርበት ይችላል እና የመወሰን ስልጣኑ አሁንም ቢሆን በዚህ አካል እንዳልሆነ መታወቅ አለበት። ምንድን ነው ችግሩ የተነሳበት ምክንያት? ለዚህስ የሚሆነው መፍትሄ ምንድን ነው? ይህንን በማድረግ ለሚመለከታቸው አካላት ያቀርባል የሚመለከታቸው አካላት ደግሞ የፌዴሬሽን ምክር ቤትና ፓርላማ ነው የሚሆኑበት። ስለሆነም የውሳኔ ጉዳይ የዚህ አካል እንዳልሆነ መጀመሪያ መታወቅ አለበት። ፖለቲካዊ ፍላጎት ካልተጨመረበት ብቻውን አይሰራም። ለዚህ ተባባሪ የሆነ ህወሀት የሚባል ሀይል ፈቃደኛ ስላልሆነ እንዳያችሁ ተቃውሞታል። በህጉ መውጣት ላይ መቃወም፣ ነገ አንድ እርምጃ ወደፊት ስትቀጥል ነገር አለ ማለት ነው። መንግስት ሀይልን ተጠቅሞ ሊያስፈጽመው ይችላል፣ መጨረሻ ላይ ህግን የማስፈጸም ስልጣን ስላለው። አሁን ያለው መንግስትና የኢትዮጵያ ህዝብ የሚፈልጉት ጉዳዩ በሰላም እንዲያልቅ ነው በሰላም እንዲያልቅ ግን የህወሀት ተባባሪው ነው መገኘት ማይታለፍ ጉዳይ ነው። የአስተዳደርና ወሰን ማንነት ጉዳዮች ኮሚሽን መቋቋም በአማራና በትግራይ ህዝብ መካከል ያለውን የማንነትና የወሰን ውዝግብን ይፈተዋል በማለት የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ወይዘሮ ሊያ ካሳን ለማግኘት በተደጋጋሚ ያደረግኩት የስልክ ሙከራ አልተሳካም። ይህ በእንዲህ እንዳለ ግን የጠቅላይ ሚኒስትር ጽህፈት ቤት በአስተዳደር ወሰንና ማንነት ጉዳዮች ኮሚሽን መቋቋም ዙሪያ በድረገጹ ባሰፈረው ጽሁፍ ላይ የአስተዳደር ወሰንና ማንነትን በተመለከተ እየተነሱ ላሉ ጥያቄዎች በህገ መንግስቱ ምላሽ አግኝቷል በሚል ጥቅልና የግብር ይውጣ አያያዝ ጋር በተገናኘ ጥያቄዎቹ ለሚመለከተው ክልልና የፌዴሬሽን ምክር ቤት በቸልታ ሲታይ መቆየቱ የሀገሪቱን ህልውና አደጋ ላይ በመጣል ላይ ይገኛል ሲል አትቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። ተከታዩ ደግሞ አድማጮች ወደ ኦሮሚያ ይመልሰናል። ከሰባ በላይ ሰዎች በኃላፊነት መጠየቃቸውንና በብዙ ሚሊዮን ብር የሚሰላ የመንግስትና የህዝብ ገንዘብ ላይ የህዝብ ንብረት ላይ ጉዳት መድረሱን ኪሳራ መድረሱን የኦሮሚያ ጸረ ሙስና ኮሚሽን ገለጠ። ሙክታር ጀማል ተከታዩን አጠናቅረዋል። ባለፉት አስር ቀናት ውስጥ ባካሄድናቸው ኦፕሬሽኖች ምርመራ ካጠናቀቅንባቸው መዝገቦች መካከል በአስሩ ላይ ወደ ሰባ አምስት ሰዎች ቁጥጥር ስር ውለዋል። ከእነዚህ መካከል ደግሞ ሰባ አንድ ሚሊዮን ማለት፣ እነዚህ ሰዎች ሰባ አንድ ሚሊዮን ያህል በመንግስትና በህዝብ ላይ ጉዳት አድርሰናል የሚል ነው ምርመራችን የሚያሳየው። ይሄ ምርመራ ብቻ አይደለም፣ ሌሎች ደግሞ በሂደት ላይ ያሉ ከሀያ የማያንሱ በጣም ትላልቅ መዝገቦች ላይ ምርመራ እያካሄድን ያለ ነው። በዚህ ምርመራ በአጠቃላይ የደረሰው የንብረት ውድመት ወይ ደግሞ ለህዝብ ሳይሆን ለግል ውሏል ብሎ ኮሚሽኑ ያጣራው የንብረት መጠንና ተጠርጣሪዎቹ ማንነትና ደረጃ ምንድን ነው የሚመስለው? የሰዎቹ ማንነት ደግሞ ያው በክልል ደረጃ በተለያዩ ኃላፊነቶች ላይ ያሉ እንደዚሁም ከአሁን በፊት በክልል የነበሩ እና አሁን ደግሞ አንድ ሁለት ሶስት ሰዎች ወደ ፌደራልና ወደ ተለያዩ ተቋማት ገብቶ እየሰሩ ያሉ አመራሮች ናቸው። እንደዚሁም ከነሱ ጋር ትስስር የፈጠሩ ተመሳጥረዋል ተብሎ የሚጠረጠሩ ነጋዴዎችና ባለሀብቶችም የሚገኙበት ናቸው። የሙስና ፍሬ ነው ተብሎ የተጠረጠረ እንዳይንቀሳቀስ እና ለሶስተኛ ወገን እንዳይተላለፍ የታገደ ንብረት አለ። በአስራ ስምንት የቤት ስራ ማህበራት በተጭበረበረ ሰነድ ና በከተማው ነዋሪ ያልሆኑ ሰዎች ሶስት መቶ ስልሳ ስድስት የሚሆኑ ናቸው ወደ ሰባት ሄክታር የሚጠጋ መሬት ለመውሰድ ያደረጉት ሙከራ ኮሚሽኑ ስለደረሰበት እንዳይተላለፍ አድርጓል። ይሄ ወደ ሁለት ነጥብ አራት ቢሊዮን ብር ያወጣል። ወደ ፍርድ ቤት አቅርበን በሸኖ ማለት የገጠር ከተማ ነች። ፋይፍ ስታር ሆቴል እሰራለሁ ብሎ እውነተኛ ኢንቨስትመንትም የሌላቸው በተለያየ ጊዜ ፌሮዎችን ከውጭ በማስገባት ከመንግስትም የውጭ ምንዛሪ በማግኘት ከከተማው አመራር ጋር በመመጣጠር የሰሩት ስራ ለመንግስት ገቢ እንዲጠረቅ ተደርጓል። በዚህም ወደ አስራ ስድስት ሺ መቶ አስራ ዘጠኝ ቶን ፌሮ እንደዚሁም ስድስት ነጥብ ስድስት ሄክታር መሬት ለመንግስት እንዲመለስ አድርገናል። ይህ እንደዚሁም ደግሞ በአሁኑ ዛሬ በሰጠነው መግለጫ ላይ ደግሞ ያሉ አስር ሰዎች ያልገቡ መኪኖችንም ጭምር መኪኖቹ ይገባሉ ተብሎ ነገር ግን ምንም መኪና ሳይገባ ደረግ ሴትም እየተሰጠ በሌላ መንገድ ደግሞ ቢድ ጋራንቲ ሳይሰጥ የሚመለከት ክስ ነው። ይሄን ይመስላል። እስኪ ኮሚሽነር በተለይ ብዙ ጊዜ ይነሳ ያለው በክልሎችም ሆነ በፌዴራል ስነ ምግባርና ጸረ ሙስና ኮሚሽኖች ላይ ኮሚሽኑ አንድ ትላልቆችን ዋና ዋናዎቹን ሳይሆን ቅርንጫፉ ላይ ነው የሚያተኩረው፣ የሚል ረዘም ያለው ወቀሳ ይነሳል። ሌላኛው ደግሞ ሰዎችን በሌላ ርዕስ ሲፈለጉም መያዣ ርዕስ የሚሆነው ሙስና ነው የሚባል የከረመ ወቀሳ አለ። የአሁኑ አሰራራችሁ ምን ያህል ከዚህ የጸዳ ነው? ግንዱ ስር ደርሷል ከቅርንጫፉ ዘሎ። እንግዲህ አሁን የገለጽኩልህ ሰዎች በክልል ደረጃ በዋና ዳይሬክተርነት ኤጀንሲ በቢሮ ኃላፊነት እየሰሩ ያሉ ሁለተኛው ደግሞ ኃላፊነት ያለባቸው እና ከፍተኛ አመራሮችም ያሉበት የስራ ሂደት መሪዎች ያሉበት ትልልቅ ባለስልጣናት ናቸው። በመስለን ሁለተኛው ደግሞ አመራር ይሁን ቅርንጫፍ ይሁን ግን እንግዲህ ግን የተባለው ዋናው አመራር ለማለት ተፈልጎ ይመስለኛል። ቅርንጫፎቹ ደግሞ ያው ባለሙያዎቹ ሊባል ተፈልጎ ይሆናል። ሁለተኛው ደግሞ ትልቁ ማለት ግራንድ ኮራፕሽን ጠብቶ ወደ ፔቲ ኮራፕሽንን ያዘነብላል ለማለት ተፈልጎ ይመስለኛል። አሁን ያነሳናቸው ናቸው ኬዞች በዋናነት በጣም ትልልቆች ናቸው። ሙስና ያው መጠኑ ለያይ እንጂ ያው ሌብነት ሌብነት ነው። በተደራጀ ሰዎች ተሳስረው የሚፈጽሙት ነው። ስለዚህ አመራርም ይሁን ባለሀብት፣ አሁን በአዲሱ የለውጥ አመራር ስራዎቹን በምንጀምርበት ጊዜ ሁሎቹም ላይ ነው አተኩረን እየሰራን ያለ ነው። በዚህ ላይ ዲስክሪሚናተሪ አክቲቪቲ የለንም። ምክንያቱም ባለፉት አምስት ወራት ብቻ እንኳን ለአብነት ባነሳል ወደ አስራ አምስት እና ከዛ በላይ መዝገቦች ላይ አንድ መቶ ሀያ አምስት ሰዎች ሲቀጡ፣ አመራሮችም፣ ባለሙያዎችም ነጋዴዎችም ያሉበት ነው ይሄ ውሳኔ የተወሰነው። ከዛ ባሻገር እስካሁን ለፖለቲካ ፍጆታ ወይንም ደግሞ የማይፈለግ ሰው ለመክሰስ እና ለማሰር ተብሎ ነው ሲሰራ ነበረ የሚባለው። እኔ እስከማውቀው ድረስ አሁን ይሄ አሰራር በዛ መንገድ እየሄደ አይደለም። ኮሚሽነር አበበ ከበደ፣ የኦሮሚያ ስነ ምግባርና ፀረ ሙስና ኮሚሽን ኮሚሽነር፣ ይህን ቃለ መጠይቅ ከአሜሪካ ድምፅ ጋር ለማድረግ ፈቃደኛ በመሆኑ በአድማጮች ስም በጣም አመሰግኖታለሁ። እኔም በጣም አመሰግናለሁ። ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች፣ ለምሽቱ የመጨረሻ ወዳደረግነው ነው ሳምንታዊ ቅንብር ነው የምናልፈው። ዲሞክራሲ በተግባር በዓለም ዙሪያ በፕሬስ ነጻነት ላይ የሚደርሰው ጉዳት በጋዜጠኞች ላይ የሚፈጸም ማዋከብ፣ ጥቃትና ማስፈራራት እየበረታ መምጣቱን የመገናኛ ብዙሃንን አሰራር በቅርበት የሚከታተሉ የጋዜጠኞች ደህንነት ተሟጋቹን ሲፒጄንና ድንበር የለሽ ሪፖርተሮች አርኤስኤፍን የመሳሰሉ ዓለም አቀፍ ተቋማት ባወጧቸው ሪፖርቶች አመልክተዋል። እየተጠናቀቀ ባለው የአውሮፓውያኑ 2018 ዓ ምህረት ሥራ ላይ እያሉ የተገደሉ ደብዛቸው የጠፋና የታሰሩ ጋዜጠኞች ቁጥር መጨመሩን ሁለቱም ድርጅቶች አስታውቀዋል። ኤሊዛቤት ቸርኔፍ ለአሜሪካ ድምፅ ያጠናከረችው ዘገባ የዓመቱን የዓለም የፕሬስ ነፃነት ይዞታ ያዳሰሳል። ሰሎሞን ክፍሌ ያቀርበዋል። ባሳለፍነው ዓመት ሚያዝያ ወር አንድ ራሱን የመገናኛ ብዙሃኑ አባል አስመስሎ የቀረበ እስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን አጥፍቶ ጠፊ ዘጠኝ ጋዜጠኞችን ጨምሮ ሀያ ስድስት ሰዎችን ገሏል። ሰለባዎቹ በሙሉ ቀደም ሲል ፍንዳታ ወደ ደረሰበት ስፍራ ፈጥነው የሄዱ ናቸው። በሰኔ ወር እዚሁ ዩናይትድ ስቴትስ አንድ ጠመንጃ ታጣቂ ሜሪላንድ ውስጥ በሚገኝ የጋዜጣ ማንበቢያ ክፍል ገብቶ በከፈተው የተኩስ ሩምታ አምስት የአካባቢውን ጋዜጠኞች ሕይወት አጥፍቷል። በጥቅምት የዋሽንግተን ፖስት አምደኛ የነበረው ጃማል ካሾጊ ቱርክ በሚገኘው የሳዑዲ አረቢያ ቆንሲላ ጽፈት ቤት ውስጥ ተገድሏል። እየተገባደደ ባለው የአውሮፓውያኑ ዓመት 2018 በአጠቃላይ በጋዜጠኞች ላይ የደረሱ ጠለፋዎች፣ እስራትና ግድያ ጨምሯል። ማዋከቡም በዚያው መጠን ማደጉ ነው የሚገለጸው። ባለሙያዎች ሁኔታውን እጅግ አሳሳቢ ሲሉ ይገልጹታል። አንደኛዋ የሪፖርተር ዊዛውት ቦርደርስ ማለትም የድንበር የለሽ ጋዜጠኞች ቡድን አባል ማርጎ ኢውን ናቸው። ዲሞክራሲያዊ ነን በሚሉ ሀገሮች ያሉ ጋዜጠኞች ላይ ስጋቱ የጨመረ ሲሆን፣ ግጭቶች ባሉባቸው ግን ጋዜጠኞች ስራቸውን በመስራታቸው ብቻ የመጨረሻውን ዋጋ እየከፈሉ ነው። በድንበር የለሽ ጋዜጠኞች ቡድን መሠረት እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ ም በትንሹ 62 ፕሮፌሽናል ጋዜጠኞች ተገድለዋል። በአሁኑ ወቅት ሦስቱ ጋዜጠኞች በከፍተኛ ቁጥር የሚሞቱባቸው ሀገሮች አፍጋኒስታን፣ ሶሪያና ሜክሲኮ ናቸው። በሪፖርቱ መሠረት በእነዚህ ሀገሮች የሚደርሱ ጥቃቶች በግድያ ላይ ብቻ የተወሰኑ አይደሉም። ጋዜጠኞችን ማሰርም ጨምሯል። በኮሚቲ ቱ ፕሮቴክት ጀርናሊስት ሪፖርት መሠረት ደግሞ በመላው ዓለም ከታሰሩ ጋዜጠኞች ገሚሱ ያሉት በቻይና በቱርክና በግብፅ ነው። በሚያንማር ለምሳሌ ሁለት የሮይተርስ ጋዜጠኞች በሰባት ዓመታት እንዲታሰሩ መደረጉን ባለሥልጣናት ተናግረዋል። የኮሚቲ ቱ ፕሮቴክት ጀርናሊስቱ ባልደረባ ሮበርት ማሆኒ ጋዜጠኞቹ የታሰሩበትን ምክንያት በዝርዝር ያስረዳል። ሁለቱ የሮይተር ጋዜጠኞች በዚያች ሀገር ውስጥ የጦር ወንጀል መፈጸሙን ደረሱበት። በሌሎች ላይ ሰቆቃ መካሄዱንም ተረዱ። ከዚያ ፖሊሶች በፈጠራ ክስ ሰነድ ሰርቀዋል ሲሉ ወነጀሯቸው። ጋዜጠኞቹ ግን የፈጸሙት ስርቆት የለም። ይባስ ብለው አሁን ደግሞ በፍትህ ሂደቱ በማላገጥ ጋዜጠኞቹን አንስተው ዘብጥ እያወረወሯቸው በእነኚህ የሮይተርስ ጋዜጠኞች ላይ የደረሰው ችግር በሀገር ውስጥ ጋዜጠኞች ላይ ከሚደርሰው ችግር ጋር ተመሳሳይ ነው። የሀገር ውስጥ ጋዜጠኞች መንግሥታቸውን ከተቹና ከዘገቡ ለችግር ይጋለጣሉ። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕም በሀገር ውስጥ ጋዜጠኞች ላይ ኃይለ ቃል ሲያሰሙ ተስተውሏል። ችግሩን የምትፈጥሩት እናንተ ናችሁ። አንተ ነህ። አንተና ሌሎች ብዙ ጋዜጠኞች እውነቱን ባለመዘገብ ሁከት ትቀሰቅሳላችሁ። የሐሰት ወሬዎች ሁከት እየፈጠሩ ነው። እዚህ በዩናይትድ ስቴትስ ፕሬዝደንቱ ዶናልድ ትራምፕ የሚያካሂዱት የተሟሟቀ ጸረ ሚዲያ ዘመቻ በፕሬሱ ላይ ጥቃት ማድረስ ለሚፈልጉ ሌሎች አገሮች መሪዎች ምሳሌ ሆኗል ሲሉ ባለሙያዎች ይናገራሉ። የአሜሪካ ፕሬስ ተቋሙ ቶም ሮዘንተል ፕሬዚዳንቱ ፌክ ኒውስ ወይም የፈጠራ ወሬ እያሉ የሚጠሩት ሕጋዊነት እንዳይኖራቸው ለማድረግ ነው። ዜናዎቹን መሠረት የላቸውም ሲሉ ደግሞ ከታሪኩ ውጪ ናቸው፣ አልተፈጸሙም ለማለት ይጠቀሙበታል። ጋዜጠኞቹን የሕዝብ ጠላቶች ናቸው የሚሉት ሕዝብ ማለት እኔ ነኝ ለማለት ነው። የእኔ ጠላት ከሆኑ እኔን የሚተቹ ከሆነ የሚተቹት እናንተ ሕዝቡን ነው የሚል ትርጉም ለመስጠት ነው። ሕዝቡ በአሜሪካ ፕሬስ ላይ ያለው አመኔታ ከመቼውም በበለጠ አነስተኛ ነው። ይህንንም አንዳንዶች የሚገልጹት በአጠቃላይ በዓለም ዙሪያ የፕሬስ ነጻነት እንደ ቀነሰ አድርገው ነው። ያም ሆኖ አንዳንድ የለውጥ አዎንታዊ ምልክቶችም እንደሚታዩ ይነገራል። ለምሳሌ በአዲሱ ጠቅላይ ሚኒስትር አብይ አህመድ የተጀመሩ ዲሞክራሲያዊ ለውጦች እየተካሄዱ ባሉበት በኢትዮጵያ ካለፉት አሥራ አራት ዓመታት ወዲህ ለመጀመሪያ ጊዜ አንድም ጋዜጠኛ አልታሰረም። ይህም ብቻ አይደለም ይላሉ የድንበር የለሽ ጋዜጠኞች ድርጅቱ ማርጎ ኢዊን Well, we have seen some changes in the regimes in certain countries like Ecuador, South Korea, the Gambia. በመንግስታት የተወሰዱ አንዳንድ የለውጥ እርምጃዎችን አስተውለናል። አንዳንድ እንደ ኢኳዶር፣ ደቡብ ኮሪያ እና ጋምቢያ የመሳሰሉ ሀገሮች ደግሞ በዓለም የፕሬስ ነጻነትን በማክበር ከሚጠቀሱ ሀገሮች ውስጥ ተዘርዝረዋል። መሻሻል አሳይተዋል። ጋዜጠኞች አሁንም በዓለም ዙሪያ ስራቸውን የቀጠሉ ሲሆን የቅርብ ጊዜ ሪፖርቶች እንደሚተነበዩት ግን ግዳጃቸውን የሚወጡት አስቸጋሪና አደገኛ ሁኔታዎች ውስጥ በማለፍ ይሆናል ስትል ባልደረባችን ኤሊዛቤት ሸርኔፍ ለአሜሪካ ድምፅ ያጠናከረችውን ዘገባ አጠናቃለች። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ አስተናገድናችሁ። አሉላ ከበደና እኔም ሶሎሞን አባተ ከፕሮዲውሰሩ ንጉሡ ታምሬ ከዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያውና በመላ ባልደረቦቻችን ስም እንሰናበታችኋለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም በደህና ደሩ። I'll see you next time.